ፈረንሳይ ዳግም የሽብር ሰለባ ሆናለች። አንድ የከባድ መኪና አሽከርካሪ ሰማንያ አራት ሰዎችን ገደለ። ከሰለባዎቹ መካከል ሁለቱ አሜሪካውያን ናቸው። ከአንድ መቶ በላይ በጽኑ የጎዳ ሲሆን ከነዚህ 50 ያህሉ በሞትና ሽረት መካከል እንደሚገኙ የሀገሪቱ ፕሬዝደንት አስታውቀዋል። አሸባሪው ትላንት ማታ ከምሽቱ አራት ሰዓት ተኩል ላይ ኒስ ከተማ ውስጥ ጉዳቱን ያደረሰው ከፍተኛ ቁጥር ያለው ህዝብ የባስቲ ቀን በመባል የሚታወቀውን ክብረ በዓል በማክበር ላይ እያለ ነው። የጥቃቱ ሰለባዎች በወቅቱ በየመንገዱ ዳር ሆነው የርችት ተኩስ ትርኢት ይመለከቱ እንደነበር ታውቋል። የፈረንሳይ ፖሊስ የካሚዮኑን አሽከርካሪ ወዲያውኑ የገደለ ቢሆንም ግብረ አበሮች ይኖሩት እንደው በምርመራ ላይ ይገኛል። የሾፌሩ ማንነት ታውቋል። የ31 ዓመት ዕድሜ ያለው የኒስ ከተማ ነዋሪ የነበረው ቱኒዚያ ፈረንሳዊ ሙሐመድ ላሁጅ ቡሌል ነው ተብሏል። ሾፌሩ ሰዎችን በመኪና መግጨት ብቻ ሳይሆን ጠመንጃ ይተኩስ እንደነበርም እማኞች ተናግረዋል። ካሚዮኑ ውስጥ ፈንጂ በብዛት ተጭኖ እንደነበር ፖሊሶች አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ አሸባሪ ቡድን የለም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ደጋፊዎች ግን በድረገጽ አማካኝነት ደስታቸውን እየገለጹ ነው። የዓለም መሪዎች በፈረንሳይ የደረሰውን የሽብር ጥቃት በማውገዝ ላይ ይገኛሉ። በጄፍ ካስተር የተጠናከረ ዘገባ አለ አዳነች ሳ አቀርበዋለች። የፈረንሳይ ፕሬዝደንት ፍራንሷ ኦላንድ ዛሬ ለሀገሪቱ ባደረጉት ንግግር ድርጊቱን በነጻነት ላይ የተፈጸመ ጥቃት ነው ብለውታል። በፈረንሳይ ላይ ጥቃት የተከፈተው በትላንቱ ሐምሌ አስራ አራት ቀን የነጻነት ተምሳሌት በሆነው ብሔራዊ ዕለት በሚከበርበት ወቅት ነው። ጽንፈኞች ሰብአዊ መብትን የሚነፍኩ በመሆናቸው ፈረንሳይን የጥቃታቸው ኢላማ መደረጓ አይቀሬ ነው። ኦላንድ ባለፈው ወር ጥቃት በተፈጸመበት ወቅት ያወጁትን የአስቸኳይ ጊዜ አዋጅ እንደገና በሶስት ወራት እንዲራዘም አዘዋል። ዛሬ መከላከያ መማክርት ስብሰባ ከጠሩ በኋላ ወደ ኒስ ሄደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማለዳ ከሩሲያው አቻቸው ጋር ሞስኮ ላይ ስብሰባ በሚያካሄዱበት በአሁኑ ወቅት በኒስ የተፈጸመው ጥቃት አሸባሪነትን ለመታገል ዓለም አቀፍ ጥረት ማፋጠን እንዳለብን ያሳያል ብለዋል። የመላው ዓለም ሕዝቦች እንዲህ ዐይነቱን አሸባሪነት ለማጥፋት የሚቻለው ሁሉ የተደረገ ሆኖ በሚሰማቸው ደረጃ ፈጣንና ተጨባጭ መንገድ እንድንፈልግ እየጠበቁን ይመስለኛል። ዓለም አሸባሪዎችን ሁሉንም ነገር የማጥፋት ተግባር ለመታገል እንዲተባበር እንድንጥርም ይጠብቃል። ኬሪና ነባሩ የሩሲያ ዲፕሎማት ሰርጌይ ላቭሮቭ በኒሱ ጥቃት የተገደሉትን ሰዎች በዝምታ አስበዋል። ለጉባኤ ሞንጎሊያ ላይ የሚገኙት የጀርመኗ ቻንስለር አንጌላ ሜርከል ደግሞ በነፍሰ ገዳዮች ተፈጸመ ባሉት ጥቃት ለተገደሉት ሰዎች ሐዘናቸውን ገልጸዋል። ዛሬ የጀርመን ህዝብና እዚህ ያለነው ሁላችንም ፈረንሳይ ካሉት ወዳጆቻችን ጎን እንቆማለን። ችግሮች ቢኖሩም አሸባሪነቱን በመታገል ተግባር እንደምናሸንፍ አልጠራጠርም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በበኩላቸው ትላንት ማታ ትዊተር ላይ ባወጡት መግለጫ በጥቃቱ ለተገደሉት ሰዎች ቤተሰቦች እየጸለዩ መሆናቸውን ገልጸዋል። ፈረንሳይን ደግሞ ነባር የዩናይትድ ስቴትስ ወዳጅ ብለዋታል። በፈረንሳይዋ ኒስ ከተማ ላይ የደረሰው የሽብር ጥቃት ድርጊቱን በተለይ ከሶሪያ ለማጥፋት እርምጃ መውሰድ እንደሚያስፈልግ ያሳያል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከሩሲያቻቸው ከሰርጌይ ላቭሮቭ ጋር ተገናኝተው በተነጋገሩበት ወቅት አስረድተዋል። ኬሪ በሞስኮ ጉብኝት ላይ ያሉት በዩክሬን በኔቶና ሌሎች ጉዳዮች ላይ የዩናይትድ ስቴትስና ሩሲያ ግንኙነቶች ቢሻክሩም በሶሪያ ለሚካሄደው ጸረ ብር ትግል የሩሲያን ትብብር ለማግኘት ነው በሁለቱ ሀገሮች መካከል አሁንም መተማመን የለም ሚስተር ኬሪ ና የሩሲያው ፕሬዚደንት ቭላዲሚር ፑቲን ትናንት ማታ ተገናኝተው በሶሪያው ግጭት ላይ መነጋገራቸው ተዘግቧል ኬሪ ውይይታቸው ግልጽና ጠንካራ እንደነበር ይግለጹ እንጂ ታዲያ ሁለቱ ሀገሮች በሶሪያ ቀጥተኛ ወታደራዊ ትብብር ስለመፍጠር የተነጋገሩት ነገር እንደሌለ የክሬምሊን ቤተ መንግስት ቃል አቀባይ አስረድቷል።